አንቲ ውቱ ሰዋሱ ዘሬ ያይቆብ እግዚአብሔር ምስሊሁ ስመ ጾልኪ በከርስኪ እቱም ዘይታ ወቅም ኩልሄ ኮንቺ ለነ ሳሊተ አበ እግዚእነ ኢየሱስ ክርስቶስ ዘተሰብአ እምኔኪ በእንተ መዳኒትነ ሳሊ ለነቅ